ፕሮፌሰር ዮናስ ይህም የጠነከረ ስሜት ዛሬ ኢትዮጵያ ውስጥ ቡድን የለየ እንቅስቃሴ ከሚታይባቸው ሁኔታዎች ጋር እናዛምዳለን። በጣም ጥልቅ የሚባል ስሜት አንዳንዶች በሚሰሩት ሥራ ውስጥ ይገለጻል። የስበብ ሙያ ውስጥ ያለ ሰው ሌላውን ነገር በሙሉ እስኪረሳ ድረስ የሚሄድበት አለ፣ ወይንም አንድ በጎ ነገር ለማድረግ ራስን እስከ መጉዳት የሚኬድበት አለ። ቀናውን እናስቀድምና ጥልቅ ስሜት ለመልካም ነገርም እንኳን ሲሆን እንዴት ነው ያለበት፣ በእርግጥ ያሳስባል። ትክክል። ጥሩ ነው። ጥሩ ነጥብ ነው ያነሳኸው አሉላ። ጥልቅ ስሜት ብዙ ስነጽሁፍ ርቶልናል፣ ብዙ ሙዚቃ ገጥሞልናል። እና የሚውልበት ለምን አላማ ዋለ ነው ዋናው። እና ይሄንን ደግሞ በዚህ ላይ ብዙ ጥናት ተደርጓል። በእንግሊዘኛ ኤቢሲ ሞዴል ወይም ሀለሀ ብለን ብንወስደው ሀ አንድ ሰው እንበል አንድ ከባድ የኑሮ ፈተና አጋጠመው እንበል። ለምሳሌ መቶ ሰዎች ከስራ ተባረሩ እንበል። ኤ በእንግሊዝኛ ወይም ሀ እንበለው። ይሄ አድቨርስ ኢቨንት ወይም የኑሮ ፈተና ከባድ የኑሮ ችግር ብለን እንወስደዋለን። ከዛ ይሄ የሚያስከትለው ደግሞ በእንግሊዝኛ ሲ ኮንሲኮንስ በአማርኛችን ደግሞ ሀ መሮኸ ከባድ የኑሮ ፈተና ከስራ መባረር አንድ ሰው ላይ የሚያስከትለው የስሜት አይነት አለ። አንዳ ግን መቶ ሰው ከስራ ቢባረር መቶውም ከባድ ድብርት ውስጥ ይገባል ማለት አይደለም። መቶው ከልክ ያለፈ እንደ ግስላ በንዴት የሚገድል ስሜት ውስጥ ይገባል ማለት አይደለም። እና ይለያያል። የመቶ ሰዎች ከመቶ ውስጥ አስሩ ምናልባት አይ እኔ ድሮም ቢሆን እንደው የማስተርስ ዲግሪዬን ቀጥዬ ወደ ዶክተሬት እሄዳለሁ ብዬ የተውኩትን እንዲያውም ወደዛ እመለሳለሁ ስራው አዘና አቅቶ የነበረ ብለው የሚወስዱ አሉ። በቀና ሊወስዱትና ወደሚያዋጣቸው መንገድ ሊወስዱ የሚችሉ አሉ። አዎ፣ በእርግጥ ለአንድ ሁለት ቀን መናደዳቸው አይቀርም። ከዛ በኋላ ግን ወዲያውኑ ተመልሰው ወደ መደበኛ ሀሳባቸው ገብተው ኑሯቸውን ለመቀየሪያ እንደ ጥሩ አጋጣሚ የሚወስዱት አሉ። ሌሎች ደግሞ ያለቀ ይሄ የዓለም መጨረሻ ነው፣ ይህን ስራ አጣው ማለት ምንም ተስፋ የለኝም፣ ይሄ ያለቀ ነገር ነው፣ ምንም ማድረግ አልችልም፣ ከዚህ በኋላ ተዘግቷል ብለው መኖራቸውን እስኪጠሉ የሚደርሱ ሊሆኑ ይችላሉ። አንድ አስሩ እንደሱ ሊሰማቸው ይችላል። ሌሎቹ ደግሞ አይ ይሄን ከስራ እንደወጣ ያደረገው ሰውዬ ወይም ቡድን እከሌ ወይም እነከሌ ናቸው ብለው ጠበንጃውን ይወለውላል። ይሄ ደግሞ ሌላው የንዴት ትልቅ ያለፈ ንዴት ነው። ስለዚህ ይሄ ምን ያሳየናል? መቶ ሰዎች ላይ አንድ ከባድ የኑሮ ፈተና በሚደርስበት ጊዜ ሁሉም አንድ አይነት የስሜት አይነት አያሳዩ። ይህንን ልዩነት ያመጣው ምንድን ነው በተባለ ኤ በአድቨርስ ኢቨንትና ሲ በኢሞሽናል ኮንሲኮንስ መሀል፣ በኑሮ ፈተናና በከባድ የስሜት ውጤት መሀል ቢ አለ። ቢ ወይም ለብሊፍ የአንድ ሰው ከባድ የኑሮ ፈተና ሲያጋጥመው ያንን የኑሮ ፈተና የሚመለከትበት፣ የሚመዝንበት፣ የሚተረጉምበት አመለካከት ቢ ብሊፍ ወይም ቲንኪንግ አስተሳሰብ የሁለቱን ግንኙነት የከባዱን ፈተና እና በስሜት ውጤት መሀል ያለውን ሞደሬት ያደርጋል። ማለትም በሁለቱ መሀል ሆኖ የስሜቱን መጠን የሚለካው ያ ነው። ለምሳሌ አንድ ሰው ከስራ ሲባረር ከባድ ፈተና ደረሰበት። አንዱ የለም ጥሩ አጋጣሚ ነው ይሄ ዶክትሬቴን የምቀጥልበት እድል ይሰጠኛል ካለ ይሄ የሰውየው ትርጉም አሰጣጥ ኢንተርፕሪቴሽን እንግዲህ ይሄ ነው ማለት ነው። ሌላኛው ግን የለም ከዚህ ስራ ከወጣው ሌላ ምንም ተስፋ የለኝም ካለ ይሄ ሌላው አመለካከት ነው። ስለዚህ ለዚህ ነው ኤቢሲ ሞዴል ይሉታል ፈረንጆቹ። በከባድ ፈተና ለዓለም ለአካባቢያችን ያለን አመለካከት ቢ፣ ሲ ደግሞ የስሜቱ አይነት በእነዚህ ሶስቱ መሀል ያለው ግንኙነት ብዙ ሰዎች አጥልተውታል። አልበርት ኤሊስ የሚባሉ ከኒውዮርክ፣ አሮን ባክ የሚባሉ ከፔንስልቬኒያ፣ ብዙ ብዙ ጽሁፎች ይሄንን ደግሞ ወደ ኒውሮ ሳይንስ ወስደው ብዙ ምርምር የሚደረግበታል እና በእርግጥ እኔ የምናገረው በግለሰብ ደረጃ ነው። አንተ በጋዜጠኝነትህ ሰፋ አድርገህ ልታየው ትችላለህ። እና በከባድ የኑሮ ፈተና አንድ ሰው አመለካከት ፈተናን በሚመለከት ያለው አስተሳሰብ እና የስሜቱ መጠንና ጥልቀት እዚህ በሶስቱ መሀል ብዙ ግንኙነት እንዳለ እናካለን። መልካም ፕሮፌሰር ዮናስ አንዳንዶችን ነገሮች ፈታ ፈታ አድርገን ለአድማጮቻችን ከገዛ ራሳቸው አጋጣሚዎችና ሁኔታ በዙሪያቸው ካሉ ነገሮች ጋር ቀደም ብዬ በመንደርድራዊ እንደጠቆምኩት ደግሞ በአገር ደረጃ ብዙዎች የሚጋሩት ስሜት ሲሆንና ያ ስሜት የሚግለበለብን ብለው ብዙም ቆም ብሎ የማሰብ እድል ሳይኖር በዛ ስሜት ተገፋፍቶ ተመርቶ እርምጃው ሲወሰድ ከሚያመጣቸው ሁኔታዎች ጋር ለብዙዎች በሚጠቅም መልኩ ልናዛምድ እንሞክራለን። መሰረታዊ ጥያቄዎች ግን ላስቀድም። አንዱ ወደ ኋላ ይመልሰንና፣ ይሄ ስሜት በሚል አንድ ቃል የምንገልጸው ሰዎች የተሰማቸውን ነገር ለመለያነት የምንጠቀምበት በስሜት ህዋሶቻችን የሚገለጸውንም ሊጨምር ይችላል። በራሱ በስነ አእምሮ አለም እንደምን ለሌሎች ሊተረጎም ይችላል። ስሜት ምንድን ነው ቢባል እንዴት አድርገን ልንገልጸው እንችላለን? የሚቀጥለው ጥያቄ እርሶ ረጅም ጊዜ ያጠኑትንም ጉዳይ ይመለከታል። ወደ እሱ እንዲወስደን እናድርግ። እንግዲህ ስሜት ወይም ኢሞሽን በእንግሊዝኛ ቋንቋ ይሄ በየአገሩ በሁሉም ባህል እንዴት አይነት ስሜቶች አሉ የሚለው ብዙ አጥንተዋል። አንትሮፖሎጂስቶች የተለያዩ ሰዎች እና ይሄንን ያጠኑት የሰውን ፊት በማየት ነው። አንዱ የተጠናው አንድ ሰው ደስ ሲለው ፊቱ ላይ የሚታይ ነገር አለ፣ ሲያዝን ፊቱ ላይ የሚታይ ነገር አለ ወይም ፊቷ ላይ ይታያል። ሲከፋው፣ ስትናደድ፣ ሲናደድ አንድ ሰው ፊቱ ላይ ወይም ፊቷ ላይ የሚታይ ነገር አለ። ይሄንን ፌሻል ኤክስፕሬሽን የፊት ላይ ያለውን ሁኔታ በማየት አንድ አራት አምስት የሚሆኑ ስሜቶች መሰረታዊ ስሜቶች ተብለው የሚታወቁ አለ በጥናት ተደርገው እና ያው ጥላቻ፣ ደስታ፣ ሐዘን እና እነዚህ ነገሮች ከሰው ልጅ ለመኖር ለምሳሌ አሁን የስጋት ስሜት ለኑሮ ለሰርቫይቫል ያስፈልግ ነበረ ነው የምልህ። አሁን ለምሳሌ እንበል አንዳንድ ሰዎች በደንብ እየተዝናኑ እያሉ በቃ ኑሯቸው ተስተካክሎ ሁሉ ነገር መስመር ይዞላቸው እየሄደ ውሃ ዳር እየተዝናኑ በድንገት እንደው እንደ መብረቅ የሚመታ ከፍተኛ የሆነ የጭንቀት ስሜት ውስጥ ይገባሉ። አሁን ፕሮፌሰር ስቲፈን ሄይዝ በቴድ ቶክ ላይ ያቀረቡት አለ ራሳቸው ያ ፈተና እዛ ውስጥ ይህንን ስሜት ያጠኑ ሰው ራሳቸው ይሄ ችግር ነበራቸው። በድንገት ልባቸው በጣም ይመታል። የዓለም መጨረሻ ሆነ የሚሰማቸው በድንገት ከባድ እንደው የሚያጥለቀልቅ የፍርሃት ስሜት ውስጥ ይገባሉ እና ይሄ በፈረንጆቹ ፓኒክ አታክ የሚባለው ይሄ ችግር ነበራቸው። ፕሮፌሰር ስቲቨን ሄይዝ በአደባባይ የተናገሩት ነው እና ምንድን ነው በእሳቸውም በሌሎችም ጥናት የተረዳ ነው። የሰው ልጅ ለምሳሌ አሁን ኑሮው ደረጃ ጥሩ ባልነበረ ጊዜ ለምሳሌ ለው አንበሳውም ጅቡም ያለበት ጫካ አካባቢ በሚኖርበት ጊዜ ይሄ ድንገት ፍላይት ኦር ፋይት ደንብሮ ደንግጦ ለማምለጥ የሚመጣ ስም በደመነፍስ የሚመስል ምላሽ ነው። በዚያው ቅጽበት የሚሰማ ልክ ነው፣ ከእሱ ሮጦ ለማምለጥ ይጠቅማል። አንዳንድ ሰው እንዴት ብዬ ግድግዳውን እንደዘለልኩት አላውቅም፣ ወታደሮቹ ሲያሳድዱኝ ትልቅ ግድግዳ ዘልዬ ከአንዱ አጠር ወጥቻለሁ የሚሉ ሰዎች ያጋጠሙኝ አሉ እና ይሄ ፍላይት ኦር ፋይት ለመዳን እና ራስን ለመጠበቅ ሰውነታችን ተፈጥሮ ያዘጋጀችው ነገር ነው ነገር ግን አገር ሰላም ሆኖ ይሄ ስሜት ሲመጣ ነው እንግዲህ እንደ ችግር የሚሆነ ፓኒክ ዲስኦርደር የሚባለው። ፕሮፌሰር ስቲቨን ሄይስ የሚገልጹት እና ስሜት ብዙ ጥቅም አለው። አንዳንዴም ምልክት ነው አንድ ነገር እየተካሄደ እንዳለ እና እርምጃ እንድንወስድ የሚያበረታታ ነው። ለምሳሌ አሁን ፈተና በምንወስድበት አካባቢ ፈተና የዛሬ ሳምንት ኖሮ ሰሞኑ እንደዚህ አስረሽ ምቹ ላድርግ አንድ ሰው ውስጥ ውስጡ ሊቆረጠዋል። ስጋት ሌሊት እንቅልፉ ሁሉ ሊቀሰቅሰውሻል። ይሄ ምልክት ነው እንዲያጠና ግለሰቡ ወይም እንድታጠና ዩኒቨርሲቲ ተማሪ ከሆነ። የለም እስቲ እንደው ለአንድ ሳምንት ቤተ መጻሕፍት እየሄድኩ ለስራ ሌላው ደግሞ ምናልባትም ብዙ ሰዓት ከመቀመጥ ቁጭ ብሎ ከማጥናት የጭንቀት ስሜት ሲመጣ፣ ኦኬ ይሄ ስሜት ምልክቱ ምናልባት ሄጄ ስፖርት እንድሰራ ምልክት እየሰጠኝ ነው። እንደዚህ እንደዚህ አይነት ነገሮች አስፈላጊም ሊሆን ይችላል። እና ይሄ ተፈጥሮ ድለችን ነው እና በእንግሊዝኛ ደብል ኤጅ ስወርድ ይባላል። በሁለቱም በኩል ይቆርጣል። መጠቀማም መጥፊያም ሊሆን ይችላል ማለት ነው። መልካም የስሜትን ተፈጥሮ እና ጠባይ እንዲሁም ፋይዳ አብራርተውልናል፣ ፕሮፌሰር ዮናስ። ስሜት እንደው በተራ ሰው እይታ ከሩቁ ስናየው ከምክንያት ከግንዛቤ ከእውቀት ተለይቶ በራሱ በሚሰማን ነገር ብቻ የሚገለጽ አድርገን እናየዋለን። በአንድ ወገን እርስዎ የመመረቂያ ጽሁፎን ጨምሮ ገፋ ያደረጉበትን ጭብጥ እዚህ ጋር ላመጣ ነው። በእንግሊዝኛው አጠራር ኢሞሽናል ኢንቴሊጀንስ የሚባለው አንድ ሰው ጥልቅ ስሜቱን መጀመሪያ ለራሱ በቅጡ የሚረዳበት ለሌሎች የሚገልጽበትና የሚቆጣጠርበትን ችሎታ ስናስብ መጀመሪያ ላይ ያልነውን ስሜት ከምክንያትና ከግንዛቤ ከእውቀት ውጪ የሚመስለውን ነገር ለየት ያለ ገጽታ ያላብሰዋል። እንዲያውም በስሜት ግንዛቤ ጥልቅ የሆነ እውቀት ማዳበር የሰው ልጅ እድገት ወይም ርቀት አንዱ እመርታ ተደርጎ የሚወሰዳል እና እስኪ ለሁላችንም ቅርብ በሚሆን መንገድ ያስረዱን። ምንድን ነው ይሄ? በእንግሊዝኛው አጠራር ነው በብዛት የሚታወቀውና ኢሞሽናል ኢንተሊጀንስ ወይም የስሜት ልቀት እንበለው። በረቀቀ ሁኔታ ስሜትን የመቆጣጠር የመረዳት፣ የመግለጽ ዝንባሌ እሱ ንጉሥ ሰለሞን ሳይገልጹት አልቀረም። ይህንን አገር ከገዛ ራሱን የገዛ ይበልጣል የሚል እሳቸው ናቸው ተናገሩ የሚባለው ነው ይሄ እንግዲህ ቅድም እንዳልኩ ኤቢሲ ማለትም ቢ የሚባለው ለአንድ ሰው ያለው አመለካከት፣ አስተሳሰብ፣ እምነቱ ይሄ ቢ በሚባለው ውስጥ የሚጠቃለለው እሱ ነው። ይሄ እንግዲህ ከተለያየ ከአስተዳደግ፣ ከሃይማኖት፣ ከትምህርት፣ ከጓደኞች በተለያየ ሁኔታ አንድ ሰው እንግዲህ ኮግኒቲቭ ትራያድ ይሉታል ሳይኮሎጂስቶች። አንደኛው ስለ ራስ ያለው አመለካከት ሁለተኛ ስለሌሎች ሰዎች ያለው አመለካከት፣ ሶስተኛ ስለ ዓለም ያለው አመለካከት። እነዚህ ሶስቱ አመለካከቶች አንድ ሰው ምን ያክል ስሜቱን መቆጣጠር ይችላል፣ ስሜቱን ለቁም ነገር ማዋል ይችላል አይችልም የሚለውን የሚወስኑት እነዚህ ናቸው። ለምሳሌ አሁን አንድ ሰው ለራሱ ያለው አመለካከት ራሱን በጣም እንደው እያናናቀ እና እኔ ማረባ ነኝ እንደው ከንቱ ሰው ነኝ ምንም ነገር ማድረግ አልችልም የሚል አመለካከት ካለው ብዙ ጊዜ ያ ግለሰብ ለከባድ የድብርት በሽታ ይጋለጣል ማለት ነው። አንድ ሰው ደግሞ ስለ ራሱ እኔ ከማንም በላይ ነኝ፣ ሌላው ሁሉ እኔ ባልኩት መንገድ መሄድ አለበት፣ እኔ ያልኩት የእግዚአብሔር ቃል ነው የሚል ከሆነ በእርግጥ ከልክ በላይ አልፎ ናፖሊዮን ነኝ ኢየሱስ ነኝ ካለ እሱ ግን ከዛ በመለስ ከመጠን በላይ የተጋነነ አመለካከት ለራሱ ካለው አንድ ሰው አንድ ይሄ ሌላው ደግሞ ሌሎችን በሚመለከት ሁልጊዜ ሌሎች ሰዎች ላይ ፕሮጀክሽን ማለትም ሌላ ሰው ላይ የማላከክ ሁሉን ነገር ያብዬን ወደ ወደሚዬ እንደዛ አይነት በባህሪ ያ አመለካከት አለ ሌላው ደግሞ ይቺ ዓለም መጥፎ ናት፣ አጥፊ ናት የሚል አመለካከት ካለ የሰውየውን ስሜት እንትን ይለዋል ማለት ነው። በእርግጥ ጥሩ እውነቱ በ- በዩቲዩብ አሁን ያለው ብዙ ደስ ይለኛል እና የአንዳንዶቹን ሰዎች እርጋታም አያለው በጣም ከባድ ፈተና ውስጥ ሆነው ከባድ ችግር ውስጥ ሆነው በተረጋጋ መንገድ ነገሮችን ሲመዝኑ ሳለ እና ይሄ እንግዲህ የሰውየው አመለካከት ይወስናል። ስሜትን መቆጣጠር ማለት ለመናገር ደግሞ ምን ይላሉ አንዳንድ ተመራማሪዎች፣ እያንዳንዱ ሰው የተወሰነ መጥፎ ነገር፣ የተወሰነ ጥሩ፣ አብዛኛውን ጊዜ ደግሞ መጥቶም ጥሩ ያልሆነ ነገር ሊያደርግ ይችላል። ግን በአብላጫው አንድ ሰው ስሜቱን ለጥሩ አላማ ተገዢ ማድረግ እንዳልኩ ሶስቱ ነገሮች ለዓለም ለሌሎች እና ለራስ ያለው አመለካከት፣ እነዚህ ጥሩ መሰረት ያላቸው ከሆኑ ብዙ ጊዜ ለሰውየውም ለጎረቤቱም ለቤተሰቡም ምናልባትም ለህብረተሰቡም ጥሩ ይሆናል ብዬ እገምታለሁ። መልካም። ለማህበረሰብ ደህንነት ጭምር አስፈላጊ የሆነው ድረስ እንዴት እንደሚሄድ ተመልክተዋል። የስሜትና የጠባይ መቃወስን ይበልጡን በህመምነት የሚፈረጀውን በስፋት እንመለከታለን። የታወቀ የስሜት ሁኔታ ስሜት ይታረቃል ይባላል ይታረቃል ወይ ይታከማል ወይ፣ ይሄ መጋጋል የሚታይበት ሁኔታስ እንዴት ነው መያዝ ያለበት የሚሉትን ደግሞ በተከታታይ ውይይቶቻችን እንመለከታለን። ፕሮፌሰር ዮናስ እንዳለ ገዳ፣ የስሜት ጉዳይ ብዙዎችን የሚኮረከር በያሉበት ሌሎችን የሚያወያይ ይመስለኛል። ቀደም ብዬ የተቋቋምኳቸውን ቀሪ ጭብጦቻችን ይዘን እንመለሳለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ ፕሮፌሰር ደስ ይለኛል ያለኝን እውቀት ከድማ አካፈል なるほど。